አይሁዶች ቅዱስ ስፍራ ወይም ለእምነት የተለየ ቦታ በማለት ይጠሩታል። ኢየሩሳሌም ውስጥ ቀድሞ የሰለሞን ቤተ መቅደስ ታንጾበት የነበረውን ስፍራ በአሮጌዋ ኢየሩሳሌም ውስጥ በመሬቷ አቀማመጥ ከፍ ብሎ የሚታየው ይህ ቦታ ለአይሁዶች፣ ለክርስቲያኖችም ሆነ ለሙስሊሞች የተቀደሰ ነው። በዓለም ዝነኛው አላቅሳ መስጊድ የሚገኝበትን ይህን ስፍራ ሙስሊሞች ሃርም አልሻሪፍ ይሉታል። የእስራኤል ምክትል የውጭ ጉዳይ ሚኒስትር ሲፒ ሆቶቪሊ በአሮጌዋ ኢየሩሳሌም የሶሎሞን ቤተ መቅደስ በነበረበት ስፍራ በተደጋጋሚ ተገኝተዋል። እንደ መንግስት ባለስልጣንም በዚህ ስፍራ አሁን ያለው ሁኔታ መለወጥ ይኖርበታል፣ አይሁዳውያን በዚህ መጸለይ ሊፈቀድላቸው ይገባል ባይ ናቸው። ስለ ኢየሩሳሌም ሲወራ የሰለሞን ቤተ መቅደስ ከነበረበት ተራራ ውጪ ሊሆን አይችልም። ኢየሩሳሌም የመጮህያ ግንቡ ብቻ አይደለም። ከምንም በላይ ኢየሩሳሌም በልባችን ከዚህ ተራራ ነው የምትጀምረው። ሙስሊም ፍልስጤማውያኑ በዚህ እንደተተነኮሱ መስሎ ይሰማቸዋል። ኢየሩሳሌም ውስጥ የሚገኘው ይህ ስፍራ በመካከለኛው ምስራቅ ለተባባሰው ወቅታዊ ችግር አስተዋጽኦ አለው። ለእስራኤላዊ አይሁዶች ከሃይማኖት አኳያ ይህ በጣም ቀላልና ግልጽ ነው። ኦርቶዶክስ አይሁድ ከሚባሉት የሻዝ ፖለቲከኛ ይሳቅ ኮሆን በአሁኑ ጊዜ ወደዚያ መሄድ የተከለከለ ነው ይላሉ። የተቀደሰው ተራራ በጣም አስፈላጊ ነው። ትልቅ ትርጉም ያለው ስፍራ ነው። ሆኖም ግን አይሁዶች በአሁኑ ጊዜ ተራራው ላይ የሚያደርጉት ነገር የለም። ሃይማኖታዊው ሕግ በጥብቅ ይከለክላል። የሀያኛው ክፍለ ዘመን የአይሁድ የሃይማኖት መሪዎች ማለትም ራቢዎች በአጠቃላይ በሃይማኖት ምክንያት አይሁዶች የሰለሞን ቤተ መቅደስ ይገኝበት ወደነበረው ተራራ እንዳይገቡ ይከለ ክላሉ የሃይማኖት ጉዳይ ተመራማሪ የሆኑት ቶመር ፐርሲኮ እንደሚሉት ደግሞ የእስራኤል ፖለቲከኞችን በሌላ ምክንያት አይሁዶች ወደዚያ እንዳይሄዱ እንደሚከለክሉ ያስረዳሉ ይህን የማይቀበሉበት ምክንያት ከሃይማኖት ነፃ እንደሆነ አስተዳደር ከዚያ ምንም የሚያጡት ነገር ስለሌለ ነው በዚያም ላይ ተራራው የንጉሳውያንን ታሪክ ያካትታል ይህ ታዲያ ራሱን የሀገር አባት ብሎ ከሚገልጽ የሶሻል ዲሞክራሲ መንግስት ጋር እንዴት አብሮ ይሄዳል ተያይዞ በጎርጎሮሳዊው 1967 ዓ ም በተካሄደው ጦርነት አሮጌዋን ኢየሩሳሌም ከተቆጣጠሩ በኋላ የእስራኤል የመከላከያ ሚኒስትር ሞሼ ዳያን ይህን ስፍራ ለዮርዳኖስ አሳልፈው ሰጥተዋል። ከሰላሳ ዓመታት በኋላ ደግሞ ጥቂት እስራኤላውያን ሀሳባቸውን ሲቀይሩ የአይሁድ የሃይማኖት መሪዎች ምዕራባዊ የዮርዳኖስ ወንዝ ዳርቻንና የጋዛ ጎዳናዎችን ተቆጣጠሩ። የሰለሞን ቤተ መቅደስ የነበረበትንም ስፍራ መርገጥ ፈቀዱ። ይህ ደግሞ እንደ ፐርሲኮ አስተያየት ሃይማኖታዊ ሳይሆን ፖለቲካዊ እርምጃ ነበር። የኦስሎ ስምምነት ግልጽ ነው። ራቢዎቹ የሰላም ስምምነቱን ራሱ በጣም ፈርተውት ነበረ። እስራኤል በዚህ ተራራ አካባቢ የነበራትን ይዞታ ታጣለች የሚል ፍርሃት ነበራቸው። የተወሰነውን ክፍል መውሰድ ፈልገው ነበር። በጎርጎሮሳዊ 205 ዓ ም አይሁዳውያን ሰፋሪዎች ከስፍራው ይነሱ መባሉ የዚህም ቡድን ታዋቂነት ከፍ አድርጎታል። የሻስ ፖለቲከኛው ኮሆን የሰለሞን ቤተ መቅደስ ይገኝበት በነበረው ስፍራ አይሁዳውያን እንዲጸልዩ በይፋ የሚፈቀድ ከሆነ መዘዝ አለው ባይ ናቸው። የእስራኤል ምክር ቤት ፕሬዝዳንት ኤድልሽታይን ደግሞ የዚህን ስፍራ ጉዳይ እስራኤላውያን እንዳይዘነጉት ያሳስባሉ። የሊኩድ ፓርቲ አባላትም እንዲሁ በዚህ ስፍራ መጸለይ እንዲፈቀድ እየጠየቁ ነው። እንደውም በዚህ ስፍራ አንድ የአይሁድ ቤተ መቅደስ መገንባቱ ለእስራኤል ሉዓላዊነት ማረጋገጫ አድርገው እንደሚያዩትም ፐሪስኩ ያስረዳሉ። ችግሩ ፖሊሲ የለም። ኔታንያሁ ደጋግሞ ማለት ከሚያስደስታቸው የተቀደሰውን ተራራ በሚመለከት ያለው ሁኔታ አይለወጥም ከሚለው በቀር መንግስት ምንም አይነት መመሪያ የለውም። በተረፈ ሰዎች የፈለጉትን ነው የሚያደርጉት። ሄደው ይጸልያሉ ይመ ለሳሉ ይህ ደግሞ ትርምስ ነው።